ማህደረ ዜና በደቡብ ምዕራብ ኢትዮጵያ የምትገኘው ደጋ ወረዳ ከሰሞኑ ስማቸው ተደጋግሞ ከሚነሳ የኦሮሚያ ክልል አካባቢዎች አንዷ ሆናለች። ከበደሌ ከተማ በመኪና የአንድ ሰዓት ተኩል ያህል ርቀት ላይ በምትገኘው በዚች ወረዳ አጎራባች የሆኑት ጮራና መኮ ወረዳዎችም እንዲሁ የብዙ ኢትዮጵያውያን ትኩረት አርፎባቸዋል። በኦሮሚያ ክልል ቡኖ በደሌ ዞን ውስጥ በሚገኙት በእነዚህ ወረዳዎች ካለፈው ሐሙስ ጀምሮ የነበሩ ተቃውሞችና ግጭቶች አሁንም ማነጋገራቸውን ቀጥለዋል። እስካሁን ባለው ይፋዊ መረጃ መሰረት በሦስቱ ወረዳዎች ብቻ አስራ አንድ ሰዎች ሕይወታቸውን አጥተዋል። ከሟቾቹ ውስጥ አብዛኞቹ የዴጋ ወረዳ ነዋሪዎች ናቸው። አቶ ካሳሁን አለሙ የወረዳው የአስተዳደርና ጸጥታ ዘርፍ ኃላፊ ናቸው። በወረዳዎች የሞቱና የቆሰሉ እንዳሉ ያረጋግጣሉ። እኛ አካባቢ አሁን ሕይወት ያጣው በተጨባጭ ያለው አስር ሰው ነው። የቆሰለ በመታከም ላይ ያሉ በተጨባጭ ወደ ስምንት የሚሆኑ ሰዎች አሉ። ቆስሎ ሌላ ቦታ ካለ ደግሞ በማፈላለጉ ስራ በተጠናከረ ሁኔታ እየተካሄደ ነው። በእርሳቸው ጽህፈት ቤት ግቢ ውስጥ ተጠልለው ስለሚገኙ የአካባቢው ነዋሪዎች ደግሞ ተከታዩም ብለዋል። በቁጥር ወደ ስድስት መቶ ይሆናሉ? አሁን እነዚህ ከከተማው የመጡ ሰዎች አሉ። ቤጋ የሚባል ከተማ እና ከተለያየ የገጠር ቀበሌ የመጡ ሰዎች ናቸው። አሁን ያሉት ወደ አምስት ቀበሌ ነው። በተፈጠረው አለመረጋጋት የተፈናቀሉ ስለሆኑ እዚሁ ተጠልለዋሉ። ለጊዜው ያው በወረዳው አቂም የተደረገው በአካባቢውን ሕዝብ በማስተባበር ድጋፍ እየተደረገላቸው ነው። አሁን ከዚህ ችግር መፍትሄ ለመሆን ደግሞ የአካባቢውን ሕዝብ አወያይተን ወደ እየመንደራቸው እንዲመለሱ ጸጥታውም ነገር እየተረጋጋ ስለሆነ ወደ የቀያቸው እንዲመለሱ የማረጋጋቱ ስራ ይሰራ ነው አቶ ካሳውን ችግሮች የተፈጠሩባቸውን ቀበሌዎች መከላከያ ሰራዊት፣ የፌዴራል ፖሊስ የኦሮሚያ ክልል ልዩ ኃይልና አድማ በታኝ ፖሊስ ተከፋፍለው ጸጥታውን እየተቆጣጠሩ እንደሆኑ ይናገራሉ በቀበሌዎቹ የጸጥታ ኃይሎቹ ከገቡ በኋላ አካባቢው መረጋጋቱን ይገልጻሉ ዴጋ ወረዳ ካሏት 16 የገጠር ቀበሌዎች አንዱ በሆነው ዱከቺ ኩሳዬ ለሕይወታቸው ፈርተው በጫካ ተጠልለው የነበሩ ሰዎችን የክልሉ ልዩ ኃይል ማውጣቱን ይናገራሉ ዱከቺ ኩሳዬ የሚባል ቀበሌ ላይ ልዩ ኃይል ገብቶ ሰዎቹን አውጥቷቸዋል ወደ ዘጠና አንድ የሚሆኑ ሰዎች ካሉበት ወጥቶ ወደ መንደር ተሰባስቦ በአካባቢው ህብረተሰብ እዛው ባሉበት ድጋፍ እየተደረገላቸው ነው። ስማቸው እንዳይገለጽ የጠየቁ አዶሳ ቦሩ በተባለ ቀበሌ ነዋሪ ሆኑ ግለሰብም በዱከቺ ኩሳዬ ያለው የጸጥታ መደፍረስ ወደ ነበረበት እየተመለሰ እንደሆነ ያስረዳሉ። ሆኖም አጎራባች በሆነው ጮራ ወረዳ በትላንትና ዕለትም ችግሮች እንደነበሩ ይገልጻሉ። በወረዳው ከፍተኛ ቁጥር ያለው ህዝብ ከቤት ንብረቱ ተፈናቅሎ ያለመጠለያ እንደሚገኝም ተናግረዋል። በዴጋ ወረዳ በዱኮቼክሳ የተባለው በዚሁ ወረዳ ውስጥ ከበፊቱ ከሁለት ቀናት በፊት ያለው ሰላም ትንሽ ለውጥ አለው። ደህና ነው ማለት ይቻላል። ያው በተቻለ መጠን መከላከያዎችም የክልል አድማ በታኞችም ያው እንቅስቃሴዎችን እያደረጉ ነው ማለት ነው። ትንሽ ከበፊቶቹ ለውጥ አለ ማለት ይቻላል ማለት ነው። ያው የተወሰነ በጮራ ወረዳ አሁንም ቢሆን ያው እንቅስቃሴዎች አሁንም አሉ። ግን ጮራ ወረዳ በጌፎ ሊገዛ ጌፎ ኮርቡ የተባሉ ቀበሌዎች አዳሩን ያው በዛ ቀበሌ ላይ ያው ቤቶች እንዲሁ ሲቃጠሉ አድረዋል ማለት ነው። ትላንት ሙሉ በሙሉ ማለት ይቻላል ያው እንግዲህ ዛ ያው ቀበሌዎቹ ጌፎዲ ገጃ፣ ጌፎ ኮርቡ፣ ጨረቼ ስሬ፣ ጭጩት የሚባሉ ቦታ ትላንትና በተመሳሳይ ለሊቱንም ቀኑንም እንዲዚ ያለ ቃጠሎ ነበር ያ ማለት ነው። እና ያው የሰው ሞት ያው ለጊዜው የለም። ያው ድብደባዎች ምናምኖች አሉ። የተወሰኑ ሰዎች ያው ህይወት ያለፈተ በትላንት ሁለት የለም በጮራ ወረዳ በጮራ ወረዳ በአባጎሮ የምት የምትባል ቀበሌ ብዙ ህብረተሰብ ነው እንግዲህ መጠለያ ቦታ ያለምንም አጥርና ያለምንም መጠለያ ዝም ብሎ የተቀመጡ ሄደው ከገጠር እንዳለ የሰፈሩት ማለት ነው። እንደ አካባቢዎች ያሉ ሰዎች ደውለው እንደነገሩ ከሆነ ግምቱ ወደ ሁለት ሺ የሚሆነ ቤተሰብ ነው እንዳለ ህዝብ ነው እንዳለ በአጠቃላይ ጨምሮ ያው ወደ ሁለት ሺ ነው የሚሆነው እና እነዚህ ሜዳ ላይ ነው ዝም ብሎ ያደሩት ማለት ነው ብርድ ላይ ያው የተወሰነ ማታ ደግሞ ከመሸ በኋላ ያው በተቻለ መጠን ያው መከላከያዎችም ህብረተሰቡን አስተባብረው የተወሰኑ ቤቶችን ነጋዴዎችን ወይንም ባለቤቶችን ለምነው የተወሰነ ወደ ቤት ውስጥ ያስገቡት አለ። ግን ይሁን እንጂ ከህዝቡ ብዛት አንጻር ያው ይህን ሁሉ ህዝብ የሚችል ቤት ስለሌለ ያው በተቻለ መጠን ወደ ጮራ ወረዳም በመኪናዎችም ሌሊት ያው ያጓጓዙትም አለ ብለው ነው የነገሩኝ። እኚህ ነዋሪ ቤት ንብረቴን ቀየል ለቅቄ የትም አልሄድም ብለው ይቀመጡ እንጂ ከሰሞኑ በአካባቢያቸው በነበረ ተቃውሞ ተጠቂ መሆናቸውን ይናገራሉ። አንድ ሄክታር የሚሆን ቡና በተቃዋሚ ሰልፈኞች እንደወደመባቸውም ገልጸዋል። የተቃውሞ መነሻ በሱማሌና ኦሮሚያ ክልል መካከል በተቀሰቀሰው ግጭት የደረሰው ጉዳት እንደሆነም ይጠቅሳሉ። በሰልፎቹ ላይ ይነሱ የነበሩ ጥያቄዎችንና ብሶቶችንም ይዘረዝራሉ። በሶማሌ ኢትዮጵያና በኦሮሚያ የተፈናቀሉት መነሻው ያ ነው እንግዲህ መንግስት እንዲህ አድርጎ ወያኔ ነው የሚሉት እንግዲህ ወያኔ ኦሮሞን ከሱማሌ እንደዚህ አድርጎ አፈናቅሎ አንድ ነገር ሳይስተካከል ማስተካከያ ወይንም የማረጋጋት ስራ ሳይሰራ እንዲሁ ሆኖ የፌዴራል መንግስት ወያኔ እንዲህ አድርጎ ጣና አድርጎብናል። ስለዚህ ፌዴራል የሚባል እኛ አንፈልግም። የታሰሩት ይፈቱ፣ እነ መረራ መረራ እነ በቀለ ገርባ፣ እነ ማን፣ እነ ማን እያሉ የታሰሩት ይፈቱ፣ ለማ ይኑርልን፣ ለማ መገርሳ ፕሬዚዳንት፣ የክልል ፕሬዚዳንት፣ ለማ የኛ ነው፣ የክልል ፖሊስ፣ ኦሮሚያ ፖሊስ ይቆይልን፣ ይኑርልን። ይሄ መስፈ ኦሮሚያ ምድር መሬቱ የኛ ነው። ኦሮሚያ የኛ ናት። በቃ ይሄ ሁሉ ነው መፈክር። እንግዲህ በአጠቃላይ ይህንን ገለጻ ሌላ የአካባቢው ነዋሪ የሚያጠናክራሉ። ችግሩ የተቀሰቀሰው ባለፈው ሐሙስ በዴጋ ከተማ እንደነበረና በቀጣይ ቀናት ወደ ገጠር ቀበሌዎች እንደተዛመተ ይናገራሉ። የገጠር ነዋሪ እንደሆኑ የሚናገሩት እኚህ ነዋሪ በእርሳቸው ላይ ምንም ጉዳት አለመድረሱን፣ በአካባቢው ግን ቤቶች ሲቃጠሉና ንብረት ሲወድም መመልከታቸውን ይገልጻሉ። ቅዳሜ ዕለት በአካባቢያቸው የሶስት ሰዎች ቀብር ተፈጽመዋል ይላሉ የኦሮሞ ወጣት የሰላማዊ ሰልፍ ወጣ ብለው ተሰለፉ ማለት ነው አሁን ሲሰለፉ በቃ እንዲያለው ወጣቱ ሆታ ና ምናም ጭፈራ ሲደልቅ በከተማ መሀል ጭፈራውን ተውና እንደገና የሱቅ የተባለን መጋዘን የተባለን እንክትክት አድርገ ሰብረው ንብረትን አወደሙ አወደሙ በቃ እንደዛ የፈለጉትን ወስደው በበነጋው ደግሞ ሁለተኛ ተጨመረ አሁን ደግሞ እንደገና ከዛ ተርፎ ተመልሶ በመነጋው ደግሞ ገጠር ገቡ በገጠር ሜዛ ጊዜ ብዙ ንብረት ሰው ደግሞ አዘሩ አሁን ደግሞ እንደገና ገመ ደግሞ ተመልሰው በበነገው ከተማው እንደዚያው ያን ድርጊት ሲፈጽሙ መዋሉ። ሁለቱም ነዋሪዎች በአካባቢው ተጋብተው ተዋልደው ለረጅም ጊዜ ኖረዋል። ሰሞኑን የተፈጸመው ድርጊት ግራ እንዳጋባቸው ይገልጻሉ። ለደረሰው ሞት መፈናቀልና የንብረት ውድመት የአካባቢውን ባለስልጣናት ተጠያቂ ያደርጋሉ። በመንግስት በኩል መደረግ ያለበት የሚሉትን አንደኛው ነዋሪ እንዲህ ይጠቁማሉ። እንግዲህ መደረግ ያለበት በመንግስት በኩል አሁን የመጡት የጸጥታ አካሎች ህብረተሰቡን መስማት አለበት ማለት ነው። አሁን ምሳሌ ችግር ያደረሱት ሰዎች እነዛ መሪ ተብለው መጀመሪያ ትጥቅ ታጥቀው ህዝቡን ሲያዘርፉ ሲያስገድሉ የነበሩትን ሰዎች በአንደኛ ቁጥር እየለቀመ ይህንን እርምጃ ማለት ነው ህጋዊ እርምጃ አሁንም ጉዳዩ ይረጋጋል። ንብረት ያወደመው ህጋዊ እርምጃ በተቻለ መጠን ህጉና ህገ መንግስቱ በሚለው መንገድ ህጋዊ እርምጃ ብሔር ጥሩ ነው የሚል እንትን አለኝ። የዴጋ ወረዳ የአስተዳደርና ጸጥታ ዘርፍ ኃላፊው አቶ ካሳሁን ለዚህ የነዋሪው ጥያቄ ምላሽ አላቸው። ጥፋት አድርሰዋል ተብለው የተጠረጠሩ ሰዎችን በቁጥጥር ስር መዋል መጀመራቸውን ይገልጻሉ። ማንነታቸው ግን ወደፊት የሚጣራ ይሆናል ብለዋል። አሁን ወደ ሀያ ሁለት የሚሆኑ ተጠርጣሪዎች አጥፊዎች ናቸው ማለት አይቻልም። ለጊዜው እስኪጣራ ጊዜ ተጠርጣሪዎች ተይዘዋል። ይሄ በተጠናከረ ሁኔታ ቀጥሎ የሚሰራ ስራ ይሆናል። አጥፊዎቹ ከየትኛው የሕብረተሰብ ክፍል ከየትኛው መንግስት አካል ነው የሚለውን ነገር ግን ያው እጃችን ሲገባና ተጣርቶ ሲቀርብ መሰጠት የሚቻል እንጂ አሁን ባለንበት ደረጃ እነዚህ አካላት እነዚህ ሰዎች እነዚህ የመንግስት ተቋማት እና ኃላፊዎች ናቸው ብሎ ማለቱ ትንሽ አሁን ባለንበት ደረጃ የሚቻል አይደለም። ያው እሱን ለወደፊት በተጣራ ሁኔታ ማቅረብ ይቻላል። የኦሮሚያ ክልል የኮሚዩኒኬሽን ጉዳዮች ጽፈት ቤት ኃላፊ አቶ አዲሱ አረጋ ዛሬ ለዶይቸቨለ እንደተናገሩት በቡኖ በደሌ ዞን በአጠቃላይ አርባ ሶስት ተጠርጣሪዎች ተይዘዋል ብለዋል። በአካባቢው ሰልፎች ሲካሄዱ እንደነበር የተናገሩት አቶ አዲሱ ሰልፎቹ በሰላም እንዳይጠናቀቁ ስምሪት የወሰዱ አካላት ነበሩ ይላሉ። የኦሮሞን ሕዝብ ጥቅም ለማስጠበቅ ያሉ የፖለቲካ የኢኮኖሚና የማህበራዊ ተጠቃሚነትን ጉዳዮች በማንሳት በመነጋገር ተቃውሞም ድጋፍም ቢሆን በሰላማዊ መንገድ ገልጾ ከዚያ በኋላ ከሚመለከተው አካል ጋር ተነጋግሮ ችግርን ለመፍታት ያለመ ሳይሆን ሆን ተብሎ ወደ ግርግር፣ ወደ እውከት፣ ወደ ረብሻ አምርቶ ከዚያ በኋላ በሚፈጠረው ግርግርና እውከት የሰው ሕይወት አካልና ንብረት ላይ ጉዳት እንዲደርስ የማድረግ ያ ጉዳት ከደረሰ በኋላ ደግሞ ክልሉ ቀጣይነት ባለው በማያቋርጥ እውከት እንዲናጥ በማድረግ ለኪራይ ሰብሳቢዎች ለዘራፊዎች ምቹ ሁኔታን ለመፍጠር ታሳቢ ያደረገ እንቅስቃሴ ነው የሚመስለው። እንግዲህ አሁን እነዚህ በዚህ ቁጥጥር ስር የዋሉ ያሉ ሰዎች ወደ ምንጩ ይወስዱናል ብለን ነው የምናምነው ማለት ነው። በተለያየ መንገድ ሰሜን ሸዋ ዞን ውስጥ ቁጥጥር ስር የዋሉ አሉ። እንደገና ደግሞ ትላንትና በአምቦ ከተማ የአምቦ ከተማ ፎሌዎች ቁጥጥር ስር ያዋሏቸው ሰዎች አሉ። ይህን ነገር በሚቀጭቅስ በመቀስቀስ ላይ እንዳሉ አሁንም፣ ቡኖ በደሌ አካባቢም እንደዚሁ በርካታ ሰዎች ቁጥጥር ስር ውለዋል። ይሄም በምርመራ ሙያዊ በሆነ መንገድ የክልሉ ፖሊስ አጣርቶ ምንጩ መነሻው ከየት ተነስቶ ወዴት እየሄደ እንደሆነ እነዚህን አካላት ያሰማራ አካልም ማን እንደሆነ ዝርዝር ወደፊት ለህዝብ እናሳውቃለን። አሁን ግን የማጣራቱ ስራ ስላልተጠናቀቀ ይሄ ነው ብሎ ለመግለጽ ለጊዜው ያስቸግረናል። ወደፊት ግን ከህዝብ የሚደበቅ ነገር ምንም አይኖርም። ፖሊስ አጣርቶ እንደጨረሰ ለህዝባችን የምናሳውቅ ነው የሚሆነው ማለት። የዛሬው መሰናዶ የእስካሁኑ ነበር። ተስፋ ለሞ ልደየስ ነኝ። ሰላም